በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታ እንዳሳሰባቸው አስፈላጊውን የህክምና እርዳታ ማግኘት እንዳልቻለ የመጠየቅ ብቸኛ ፈቃድ ያላቸው ቤተሰቦቹ ተናገሩ አሉላ ከበደ ማምሻውን ወላጅናቱን ወይዘሮ ፋናይ እርዳቸውንና በማከታተልም የህግ ጠበቃውን አቶ አመሃ መኮንንን አነጋግሯል ወይዘሮ ፋናይ እርዳቸው እንደምናመሹ እግዚአብሔር መስገን ብ የተመሰገን ይሁን። ደና ነኝ። ልጁ ተመስገን ደሳለኝ እስር ላይ ነው ያለው። በቅርቡ የጤና ሁኔታው ታውቋል፣ ያመዋል የሚል ዜና ደርሶን ነው። በቅርቡ የመጠየቅ እድል ከገጠሙት እስኪ ይንገሩን፣ በምን አይነት የጤና ሁኔታ ላይ ነው ያለው እርሶ ከሚያዩት ሲያነጋግሩ? ወገብን እና ጆሬን ያመኛል ይላል። የሚከታተለኝ ዶክቶር አለ ምን አለ ብሄ ብሎ አትሄድም አትታከምም ብለው ራሱ ከልጆቹ ጋር እያነሱ ጠያቂም እንዳይጠይቀው አርገውታል። ደግሞ ብዙ ቤተሰብ የለም አባት እናት አንድ የተወለዱ በአንድ አያት የሚጠሩ ሶስት ልጆች ናቸው በቃ ያሉት ማለት ነው። እዚህን ምን ያመኛል እንግዲህ ከድሚን ጋር የመጣ ነገር ስለሆነ ያመኛል። አጥንቱ ለፏል ብሎኛል ሐኪም ስለዚህ መኪና ከሌለ ዘዋይን አልችለውም በእግሬ ያው ልጆቹ ሰውም እንዳይ ዘመድ ሴት ድረስ መርቶ ሲጠይቀው እንዳይጠይቀው የመለሱ እንዳይጠይቀው የወንድሜ ልጅ በቅርብ ከለንደን መጥታ ነበረ። እንደገና ሌላ ብራሴ መጣች፣ የአዲስ አበባ ጓደኛዋ ነበረች። እሷን ጸፈው ጨርሰው ማን ነው ተጠያቂው ማን ነው ሲሉ አስተምስን ደስታል እነሱም አይጠየቁም ብሎ እንደገና ወረቀቱን እንደ በመጣችሁበት ሲሉ፣ ማን ነው ይሄን አስተያየት የሚሰጠው? የማረሚያ ቤቱ ኃላፊዎች ናቸው። አላጣቸውም እኔ ልጆቼ። ግን እንግዲህ እና ላምረቋቸውን ከሆነ የማረሚያ ቤቶቹ ሰዎች ናቸው ነው የሚለው። ግን ሁልጊዜ ዘመድ ብሎ ሊጠይቀው ሲመጣና አላስገባሉም ሲገኝ ብዙ ነገር ይሰማኛል። እንግዲህ አቅም የለም፣ ዝም ብዬ ለእግዚአብሔር አልጥሼ ነግሬ ነው ሚ በቃ ብዙ ግን እንዲፈቀድለት ጠያቂ ያለው እግዚአብሔር ይመስገን ከውጭ ከዛም፣ እነሱ ግን በቃ አያስገቡም። አሁን ያቺ ልጅ ራሷ ወረወረኝ ነው የምትለው። ፍራሽ ደግሞ እንደው ለመስገን ነው እንደሚጠየቀው በለው አወጣኝ ችግር አለ። ከዚህ በፊትም ያዋላት ጠይቀኝ ብለው እኛንም ልጆቼንም እንዳንጠይቀው ከልክለው ስንት ቦታ አቤት ነው ስንት ቦታ ከጠበቃው ጋር ሄጄ ነፍሰ ገዳይ እንኳን ይበላል። ምን አርጎ ምህና ጠፋት ምግብ የሚያስክደግ ቤተሰብ የማንሱ በቃ ካሁን በኋላ ቤተሰብ እናት አባት አባት የለውም። እና ወይ የተወሰነ ወንድም ብለው ያው በቃ እኛ መግባ ጀምርና አሁን አንድ ስድስት ሰባት ሆነዋል። ወይዘሮ ፋናዬ እንደ ተረዳሁት የሚጠይቁት ሰዎች ቁጥር ተቀንሶ የቅርብ ቤተሰብ አባላት ብቻ እንዲሆኑ ተደርጓል። በጤና ሁኔታም የህክምና እርዳታ እንደሚፈልግና ጠይቆ እንዳልተፈቀደለት ነው የገለጹልኝ። ትክክል ነኝ? አዎ እንደሚያሙ ያውቃሉ። አይተውታል። በቃ ምንም አይቻልም። ነው ምንድን ነው ምክንያቱ? አለ ተመስገን የነገሮት ነገር አለ የህክምና ልጆች ጠይቀውን የማቀው ነገር የለም። ዱሮ ወገቡን የደበደቡት ልጅሷ አንድ ነገር እንኳን ከተወለደ ጀምሮ በሽተኛ ደግሞ ማያንገት የናመመ ሲል አቀርቀረ ከወረቀት ጋራ ምናምን እያል ምስል እንልበታለን። አሁን እንዲህ አይነት ችግር ሲደርስ መሱት የሆን ወይስ ምን የሆን ስል አይናገርም። ምን አጠገብህ ነው እኔ ስሬ በቃ ሁለት ፖሊስ ይቆማል። እዛማ ሁለት ፖሊስ ይቆማል። እንደምን ደህና ነው? ደህና እንጂ። እንደ ልብ ራጠ ገባ ሲዞር ብሎ የሚያናግር ቦታ የለውም። በነጻነት ለማናገርም ምድል የለውም። አዎ፣ በቃ አልተፈቀደልኝም። ማሽን ቤት አትሄድም ነው ምናምን ሲሉት፣ ያው ምን ያደርገው። አንዳንድ ሰው አጋጣሚ ነው። ታላቅ ወንድም አለ። የእሱ ታላቅ ሲገባ እሱ ህክምና አልተፈቀደልንም። በቃ የመጣውን ማለት ነው። ዝም ነው በቃ። ምን ዘው ሊራ ወይስ ማን አዲስ አበባ አካባቢ ያሉ ዋና ማረሚያ ቤቶች እንዳልታሰረ ለምን ወደዛ እንደተወሰደ የተነገራችሁ ነገር አለ? የተነገረን ነገር በፊት ቅሊንጦ የሚባል ነበረ። ከዛ እንደወጣ መጀመሪያ የታሰረ ለታ ወደ አምስተኛ ፖሊስ ጣቢያ ሆነ። ከአምስተኛ ፖሊስ ጣቢያ ደግሞ ቅሊንጦ ወሰዱት። ከቅሊንጦ ደግሞ አንድ አስራ አምስት ቀን እንደሆነ በቃ የሄድበትን ቀን አልተናገሩ። ልጆቹ ስንቅ ዘውልስ ሲሄዱ ዘዋ ይሄዱ አላ ፈርተው ለኔም እንዳልተናገረ በ እንደፈሩ በቃ ልጆቹ በኋላ እንደው ሲዲ ሂድና ብሎ ሲሰማ ሲያየው አገኘው ወንድምየው እዛ በኋላ ያው ዘዋይ ነው እንግዲህ ይዘነዋል። ይኸው አንድ አመትና አንድ ወር ነው የቀርን ለአንድ አመት ጥቅምት ሶስት ነው የያዘው በቃ ከመጀመሪያዎቹ ጥቂት ሳምንታት ውጭ ከዛ ጊዜ የሚበልጠውም በሙሉ ዘዋይ ነው ያሳለፈው። ወር የሞላ አይመስለኝም ቂሊንጦ ቀን ደግሞ ቃሊቲ ሙስሊሞች ምስክር ነበረ ከኔ በኋላ እሱንም አናመጣ ብሎ የዘዋይ ማረሚያ ቤት አነጋግረው አመጡት። እዛ ቃሊቲ፣ ቃሊቲም እንዲህ ጀማምሮት ነበር፣ አይገባ የሚገባ ሲሉ። አሁን ዘውት ይዙ ወይዘሮ ፋናይ ተመስገን ምን አይነት ልጅ ነበር? እንደው እስኪ ስለ ተመስገን ስለ ራሱ ይንገሩኝ። ቤት ውስጥ ከእርሶ ጋር ሲያሳልፍ ከወንድም ከእህቶቹ ጋር ምን አይነት ልጅ ነው ተመስገን? በጣም ጥሩ ልጅ ነው። በቃ ውሸት አይወድም በፍጹም። ትንሽ እንኳን አሁን ታናሽ ወንድሞቹ አንድ ነገር ሊዋሱ ሲሉ ነው የሆነ ነገር ደግሞ እንደው ይሄ ጠፍቶ እኮ ነው ያልተፈራው፣ አልኩት እንደሆነ እንዴ ማይሽሽ ነው እድሜሽ ፈቅዳል እንደዚህ ውሸት እንዴ እናዚህና ከሌብ ነው ያንኑ በቃ የሚፈልገውን ነገር እውነቷን ነው በቃ የሚናገርም። ካለም አለም ከሌለም የለም በቃ እውነት የማየው የሚያዋጣው። ምን ያረግብሻል ብሎ ይገባ አንተ እንደው ቄስ ነው ሙሉ እሺ ምን ያረ እንደው ዝም ይለው ነበር። እኔ ሰው አንዳንዴ ብታስዋሽ እንኳን እንላለን፣ አይፈልግም። በቃ ያው ቀጥተኛ ነው። አዎ ያንኑ በቃ ሰውም ከሰው ጋር ቢጣላ ለምን እንደዚህ ይሆናል? ነው በቃ ሰው ቤት ሊያገኝ ከልጆቹ ይሄ መሆን የለባቸውም። እንዲህ አንዴ አይነት በቃ መለስ የሚል ነገር የለውም። ያንኑ ይዞ ነው። ወይዘሮ ፋናይ ለምን እንደታሰረ ያውቃሉ? የገባዎት ነገር አለ? እኔ እናውቃለሁ። ያው ከዚህ በፊት አስሮ ፈታው። እንደገና ደግሞ ያስ ከሶስት ወርና ከሀምሳ ሺህ ብር በላይ ይክፈል ተባለ። በቃ ሀምሳ ሺህ ብር ይከፈል እንጂ ሶስት ወር አይታሰርም ተብሎ አወጡ።

ምን ችግር አለ ምናምን፣ ሀኒ ምና አይ፣ ደክሞ እንዳታሪ ስራ ያለ ለኔ በጣም እኔ ሴት ልጅ ም የለኝም ሴቶች ልጆች ካላቸው ወንድ ልጅ ሆኖ ሰው መርዳት ይፈልጋል አይፈልግም። ይሄ ነው ያው አትንኩኝ ነገሩ፣ አትንኩኝ ሰው ላይ የማይደርስ ስለ ፍርዱ ያውቃሉ ወይዘሮ ፋና ምን ያህል ጊዜ እንደተፈረደበት ምን ምን ያውቃሉ እኔ ፍርድ ምን እንደሆነም አላየሁኝም መቼ እንደሚፈታ ከእስር ቤት የመጫውን ነገር የሚያውቁት ነገር አለ የሰሙት ከጠበቆቹ ወይ እንግዲህ ሶስት አመት ነው ያለው እኔ እኮ ምንም በቃ ወዴ እየታገለ ስለሆነ ደግሞ የአመት ውስጥ አመት ነበረ ወደ እዛ እኮ ሲሄድ ዝም አሉኝ አልነገሩኝም ልክ ታክሲ ውስጥ እየሄድ የፍትህ ጋዜጣ ዋና አዘጋጅ ሶስት አመት ተፈርዶበት

እማዬ የሶስት አመት እኮ ምንም አይደለችም። ደግሞ አበክሮ ይሄው እንዴት ይሆን ይችላል ሲለኝ፣ ሰው እንዲህ ልጅ ምን ሰርቶ ነው አበክሮ የማይኖረው? ለነፍሰ ገዳይ እንኳን አበክሮ እያደረገ መንግስት፣ እንደው ምን ሀብት ተጽዕኖ ነገር ያረግ ነው ላለ፣ በቃ ምንም ማረግ ስለማልችል ማውጣት ነው ማውረድ ነው ላለው። እኔ መቼም ትንሽ እሺ፣ እንደው የሁለት አመት እድሜ እግዚአብሔር አስተንሳኝ እንደው ማታ ገብቶ እንኳን ጠዋት እንኳን በሞት እኔ በቃ ምንም ችግር የለብኝም። እግዚአብሔር ይስጥልኝ፣ በጠየቃችሁ ነገር ሁሉ በጣም ማስመሰግ ነው። የእናትነት ጉዳይ ቀላል እንዳልሆነ ምን ያህል እንደሚያሳስበው አውቃለሁ። ተስፋ አደርጋለሁ ሁኔታዎች የተሻለ ነገር እንደውም እግዚአብሔር ይመስገን። እንግዲህ መቼም ጠያቂ የማያሳጣው እራሱ ለእኔ ትልቅ ነገር ነው። በመግቢያችን እንደጠቆምነው ነው። የሕግ እስረኛን በተመለከተ የአገሪቱ ሕግ የሚለውን በአጭሩ ከሕግ ጠበቃው አቶ መኮንን አመሃ ጋር እንወያያለን። አቶ አመሃ፣ ስለ ደንበኛዋ ተመስገን ደሳለኝ የጤና ሁኔታ የሚያውቁት አለ? በጥብቅና የመከታተል እድል ነበረዎት? ትክክል ነው አሉላ። በእርግጥ የተመስገን ጉዳይን እንግዲህ ለረጅም ጊዜ ስከታተል ነበር። አሁንም ፍርድ አግኝቶ ተወስኖበት ማለት ነው። የቅጣት ውሳኔ ተወስኖበት ቅጣቱን በመፈጸሙ ላይ ነው። ከአንድ ዓመት በፊት አካባቢ ነው እንግዲህ ውሳኔ የተሰጠው፣ ግን በሂደት ያው የግባኘውን ጉዳይ ነበር የተመርም ጉዳይ ነበረ፣ ጉዳዩን ስከታተል ነበር። በዚህ መሀል ያው በአካል ላገኘው አልቻልኩም። ምክንያቱም አሁን ያለበት ቦታ ከአዲስ አበባ ራቅ ያለ ስለሆነ ከሌሎች ስራዎች ጋር ተደርቦ እኔ በአካል አላገኘውትም። ግን ያው ስለተኒነቱም ስለማናቸውም ነገር በቅርብ ዘመዶች ቤተሰቦቹም ተጓደኞቹም እከታተላለሁ። የጤናውን ጉዳይ በተመለከተ በክርክር ላይም እየነበረ ጤና ችግር እንዳለው አውቃለሁ። አንደኛው ከጀርባው ጋር በተያያዘ ባልታወቀ ጊዜና ባልታወቀ ምክንያት የሚነሳበት በጣም ከፍተኛ ህመም ያለበት መንቀሳቀስ የማያስችለው እና ጀርባው አካባቢም እንዲያጎነብስ የሚያስገድደው ህመም እንዳለው አውቃለሁ። ሌላ እንደዚሁ ጆሮውም ላይ ትልቅ ችግር እንዳለበትና በየጊዜው በተከታታይ ሕክምና እያደረገ ይሻለው እንደነበረ አውቃለው። አሁንም ያለኝ መረጃ ይሄ ህመሙ በተለይ ማረሚያ ቤት ከገባ በኋላ በጣም ተባብሶበት እንደነበረ በተለይ ከዚህ ከጀርባው ጋር የተያያዘው ህመም በፊት ህመሙ ሲሰማው ህክምና በማድረግ ረፍት በማድረግ ይሻለው እንደነበረ፣ አሁን ግን ምንም አይነት ህክምና ሳያገኝ ለረጅም ጊዜ ሲሰቃይ ቆይቶ ለጊዜው መራመዱ እስኪያቅተው ድረስ ተሸግሮ እንደነበረና ምንም አይነት ህክምና ሳያገኝ ግን ይበልጥ ነው እያሳሰበው ያለው። ምክንያቱም ያለ ህክምና ወደ ሌላ አይነት ወደ ዘላቂ ጉዳት ምናልባትም ህይወቱንም አደጋ ላይ ሊጥል ወደሚል አይነት ተለወጠን ሊሆን ይችላል የሚል ስጋት አለው። በአግባቡ ስላልተረዳ ይበልጥ እያሳሰበው ነው ነው የሚሉን በትክክል በትክክል ጆሮውን በተመለከተ አሁን አንድ ጆሮ ሙሉ በሙሉ መስማት የማይችልበት ደረጃ ላይ ነው የደረሰው። አንድ ጆሮ የግራ ጆሮ አይሰማም። አቶ አማ ዋናውን ጉዳይ እናንሳ። አንድ እስረኛ በእስር ላይ ባለበት ተገቢውንና ተመጣጣኝ ህክምና አገልግሎት አለማግኘት ነው ከተመስገን ጉዳይ ጋር ተያይዞ የተነሳው እና ህጉ ምን ይላል? አንድ እስረኛ ምን መብት አለው? የከፋ ሁኔታ እንዳይፈጠርበት፣ ሌላም አደጋ እንዳይገጥመው አንድ ህመምተኛ የህክምና እርዳታ ማረሚያ ቤቱ ከሚያቀርበው የተሻለ እና ለህመሙ አግባብ ያለው ህክምና እንዲያገኝ ህጉ ምን ይላል? ምን አይነት መብት አለው? በምን መልኩስ ይከናወናል በኢትዮጵያ ህግ? ተመስገን በስር ያለው ስለተፈረደበት ነው። ፍርደኛ ነው። አንድ የተፈረደበት ሰው በወንጀል ጉዳይ የተፈረደበት ሰው የሚገደቡበት መብቶች አሉ፣ የሚኖሩት መብቶች አሉ። ከሚገደቡበት መብቶች ያው አንዱ የመንቀሳቀስ መብቱ ነው። ከማረሚያ ቤቱ ፈቃድ ውጭ መንቀሳቀስ አይችልም። ምናልባት ሌሎች የሲቪል እና ፖለቲካ መብቶች ደግሞ አሉ። መመረጥ አይችልም፣ መምረጥ አይችልም። ከእነዚህ ውጭ እንደ ማንኛውም ሰው በህይወት የመኖር መብት አለው። ሌሎች ሌሎች መብቶቹም የተጠበቁ ናቸው ከህመም ጋር ተያዘ በማረሚያ ቤቱ ኃላፊነት አለበት። በእጁ ያሉ ታራሚዎች የጤና ሁኔታ ወይም የህመም ሁኔታ ህይወታቸው ላይ አደጋ የማያስከትል መሆኑን የማረጋገጥ ኃላፊነት አለበት። ይህንንም ማድረግ ችለው ወይም ማድረግ ያለበት በየታራሚው የጤና የህመም ሁኔታና ደረጃ ተገቢውን ሕክምና እንዲያገኙ በማድረግ ነው። ይሄ መብት አለው ማንኛውም ታሳሪ። መልካም። አቶ አምሀ እንደ ህግ ጠበቃ ሊያደርጉ ሊጠይቁ የሚችሉት ነገር አለ አሁን ባለበት ሁኔታ ለነገሩ ከጠበቃም በላይ ቅድም እንዳልኩት ማረሚያ ቤቱ ትልቅ ኃላፊነት አለበት። ምናልባት ግን በማረሚያ ቤቱ በኩል በአንድም ወይም በሌላ ምክንያት ደንበኛዬን መብት ለማክበር እና ለማስከበር የማይችልበት ሁኔታ ካለ መከታተል ይችላለሁ። ይህንንም የማድረግ ሀሳብ አለ። መልካም አቶ አመሀ መኮንን፣ በስር ላይ የሚገኘው የፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝ የህግ ጠበቃ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለን። Thank mm -hmm. you.